ትግራይ ክልል ውስጥ እየተደረገ ያለው ሕግ የማስከበር ዘመቻ አጥፊዎችን ለሕግ ለማቅረብ እየተደረገ ያለ እንጂ በትግራይ ሕዝብ ላይ ያነጣጠረ አይደለም ብሏል። ከትግራይ ብሔር ተወላጆች ጋር በወቅታዊ ጉዳይ ላይ ዛሬ የተወያየው የአዳማ ከተማ አስተዳደር ሙክታር ጀማል ዝርዝር አለው። ዛሬ በአዳማ በተደረገው የትግራይ ማህበረሰብና የአዳማ ከተማ አስተዳደር ውይይት ላይ የመነሻ ሀሳብ ያቀረቡት የአዳማ ከተማ ብልጽግና ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ አብዱልጀሊል አብዱሮ እንደጠቀሱት ትህነግ ብለው የጠሩት የህወሀት ቡድን ህገወጥ የሆነ ምርጫን ከማድረግ አልፎ የሀገሪቷ መከታ የሆነው መከላከያ ሰራዊት ላይም ጥቃት ወስዷል ብለዋል። በእነዚህ እንቅስቃሴዎች መንግስት ትግስቱ በመሟጠጡ ወደ መጨረሻው እርምጃ መገባቱንም አቶ አብዱልጀሊል አብራርተዋል። ከመወያያ ርዕስ በኋላ በውይይቱ ላይ የተሳተፉት የትግራይ ተወላጆች መንግስት ህግን የማስከበር እርምጃ ብሎ የጠራውን በተመለከተ የተቃውሞም የድጋፍም ድምፆች ተሰምተዋል። በተለይ ማዕከላዊ የሆኑ አስተሳሰቦች ላይ ሀሳባቸውን የሰጡ የውይይቱ ተሳታፊዎች ከስርዓት ጋር መታገል እያለ የትግራይን ህዝብ በአጠቃላይ ሊያሸማቅቅ የሚችሉ አስተሳሰቦች ሲሰራጩ መቆየቱ አግባብ አለመሆኑንም የገለጹ አሉ። እኔ ኢትዮጵያ ትግራይ ተቀበረ እንጂ ብሞት ኪዳነ ምሕረት ነው የምቀበረው፣ የትም እሄድ አልፈልግም፣ ተጎትቼ ካለት በስተቀር ግን በሚደረጉ ነገሮች ወንጀል ሲፈጸሙ የትግራይ ተናጋሪዎች ያላቸው በተለይ ሚዲያዎች የምታስተላልፉት እያንዳንዱ ስነ ልቦና ያንኳኳል። የትግራይ ምናልባት ጁንታን በሉት የተለያዩ አመራሩ ብትሉ በጣም መደገፍ ይቻላል። ትግርኛ ተናጋሪ የምትባለው ቃል ግን የሰው ሁሉ ስነ ልቦና ትጎዳለችና ና፣ እባካችሁ አገላለጽ ላይ ጥንቃቄ ቢደረግ ጥሩ ነው ብዬ አስባለሁ። ሌላኛው ራሳቸውም ከዚህ ቀደም የመከላከያ አባል መሆናቸውን የተናገሩት የትግራይ ተወላጅ በህወሀት መከላከያው ላይ ተወሰደ ያሉት እርምጃ የሚያምነው ሲሉን የገለጹት ሰራዊታችን በጠላት እጅ ቢሞት ኑሮ እጅግ አይቆጨም ነበር፣ በወገን በመሆኑ እያዘን። ሆኖም ግን በሱ ለተደረገው ግድያ ያችን ሀገር ያችን ትግራይ የምትባል ሀገር ትግራይ ያለው ህዝብ እግዚአብሔር ደርሶለት እንባው፣ ሰቆቃውና እርዛቱ፣ ጥማቱ ደርሶለት በዚህ ምክንያት በቃ ሊለው ስለፈለገ ይህንን ጉዳይ ተከስቶ በአሁኑ ሰዓት እነሆ እያየን እየሰማን ያለ ነው። ሌላኛው ተሳታፊ ጦርነቱ በወንድማማቾች መካከል የተደረገ በመሆኑ በዚህ ጉዳይ ላይ አሸናፊ ይኖራል ብዬ አላምንም ብለዋል። በውይይትና ሰላማዊ መንገድ ቢፈታ የተሻለ መሆኑን እና አሁንም ሁሉም አካል ወደ ሰላም እንዲመጣ ጥሪያቸውን አስተላልፈዋል። ትግራይ እትብቴ የተቀበረበት ነው። ትግራይም የልጆች አባት ነኝ። ሶስት ልጆች አሉ። እኔ በዚህን ሰዓት ላይ በሚካሄደው ውጊያ ደስተኛ አይደለሁም። የማንም ደጋፊ መሆን ማልችልበት ሁኔታም አለ። ለምን ብትሉት እኔ ራያ ሰው ነኝ። አንደኛው ልጄ የትግራይ ልዩ ኃይል ነው። አንደኛው ልጄ አብን ነው። ሁለት ልጆች እየተዋጉ ነው። ምን ማለት ነው? ስለዚህ እኔም የሚገባ ወንድሞቼ ኢትዮጵያውያን ሆናችሁ ይህ ድል አሸናፊ ነው ስብል ሚገባን ከሆነ አሸናፊው ኢሳያስ አፈወርቅና ግብፅ ናቸው። እየተባላን ነው፣ ኃይላችን እየተዳክመ ነው። የኢትዮጵያ መከላከያ ሰራዊት ሲወድም ኢትዮጵያውያን ነው እየሞት ያለው ትግራይ ላይ ያለው ወጣት ሲወድም ኢትዮጵያዊ ኢትዮጵያ፣ እርስ በራሳችን እየተባላን ነው። ነገ አቅም እያጣን ነው። እናንተ ምናልባት ብልጽግና ብልጽግና ስለተባለ ጭብጨባ ብቻ እንትን አትበሉ፣ ደካማ ጎንን ማየት ሞክሩ። የኢትዮጵያ ሕዝብ ትግሉን እያደረገ ያለው ህግን ጥሷል ብለው ከጠቀሱት ቡድን ጋር መሆኑን የገለጹት የአዳማ ከተማ ብልጽግና ጽህፈት ቤት የፖለቲካ ዘርፍ ኃላፊው አቶ አብዱል አብዱልጀሊል አብዱሮ ሕዝብን እንደ ሕዝብ የሚያሸማቀቅ ድርጊትና አገላለጽ አግባብ አለመሆኑን ጠቅሰዋል። በአዳማ ከተማም ያለውን እንቅስቃሴ በመለየት መንግስት እርምጃ እየወሰደ መሆኑንም ተናግረዋል። የኢትዮጵያ ሕዝብ የታገለው ከትግራይ ሕዝብ ጋር አይደለም፣ ከአጥፊዎች ጋር ነው ከዘራፊዎች ጋር ነው። የትኛው ነው የተፈናቀለው? የትኛው ነው የተጎዳው? ያ በመትረስ ፊት ለፊት ህይወቱን ሰጥቶ ሲታገለ የነበረ ወጣት አንድም በጎረቤቱ ያለው ማህበረሰብ ላይ ጥቃት አላደረሰም። ሰው ከሰው ሊለያይ ይችላል። የተወሰኑ ሌቦችም ሊኖሩ ይችላሉ። በስመ ወጣት ችግር ሊፈጥሩ የሚችሉ። አብዛኛው ህዝብ ትግሉ ጸረ ዲሞክራሲ ከሚያደርጉት ጆንታዎች ጋር ነው። የትግራይ ተወላጆችም ልትታገሉ የሚገባው ነገር በእናንተ ስም የሚነግዱትን መታገል መቻል አለባቸው። አይጠቅማችሁም። ለእነሱ ጠበቃም የሚፈልጉ ግን አሉ። ይሄ ሁሉን አይወክልም። አዳማ ከተማ ላይ ባደረግነው ብርበራ፣ ባደረግነው ፍተሻ የጦር ሜዳ መሳሪያዎች የተያዘበት የለም። አለ እኮ አስፈላጊ ከሆነ ስሙ መጥቀስ ይቻላል። ፖሊስ ጣቢያ ሂዱና መረጃ ውሰዱ። አዳማ ባድሜ አይደለችም። አዳማ ጦር ሜዳ አይደለችም። አጥፊው ግለሰብ ሊኖር ይችላል። ብሔርን አይወክልም ብለን ተው ነው ምናልባት አጥፊዎቹ በግ ይጠየቃሉ። ሌላኛው ለውይይቱ መልስ የሰጡት የአዳማ ከተማ አስተዳደር ብልጽግና ጽሕፈት ቤት ኃላፊ አቶ አለማየሁ ቱሉ በጦርነቱ አሸናፊ የለም የተባለው አግባብ አይደለም ሲሉም ተናግረዋል። በዚህ ጦርነት አሸናፊ አይኖርም ለተባለው ጦርነቱ ተጠናቋል። የኢትዮጵያ ሕዝብ አሸንፏል። ይህ በደንብ ሊሰመርበት ይገባል። ተጠናቋል። ያሸነፈው አብይ አደለም፣ ኢሳያስ አደለም፣ ግብፅ አደለችም። ህዝባችን እና መከላከያ ሰራዊቱ ድል ነስቷል፣ አሸንፏል። ኤርትራ መንግስት ሚሳኤል ሲተኮስበት እኳ አልተኮሰም። ራቁቱን የተሸኘውን የመከላከያ ሰራዊት የተቀበለው ጎረቤት ኤርትራ ነው። ህዝቡ አንድ ስለሆነ ህዝቡ ጋር ችግር የለም። በሁለቱ መንግስታት መካከል ያለውም ችግር ተፈቷል። ይህን ነገር በአግባቡ ማየት ተገቢ ነው። ወደ የትም ልንወስድ አንችልም። ወንጀለኛ ወንጀለኛ ነው። ከሀዲ ከሀዲ ነው። ይህን ኃጢአት ለሌላ አካል መስጠት አንችልም። አቶ አለማየሁ የትግራይ ህዝብ ለሀገር አንድነትና ሰላም ሲታገል የነበረ ቢሆንም ከአብራኩ የወጡ ልጆቹ የጠበቀውን ያህል ለችግሩ አልደርሱለትም ብለዋል። በአሁኑ ጊዜ በብልጽግና የሚመራው መንግስት ለግል ጥቅሙ ሲል የህዝብን ጥቅም አሳልፎ ሽጧል ካሉት ኃይል ጋር የመጨረሻና ፍጻሜ ትግል እያደረገ ነው ሲሉም ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።